መጽሐፈ ሳሙኤል ቀዳማዊ ምዕራፍ ሃያ ሰባት ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጥኤማውያንም ምድር ከመሸሽ በቀር የሚሻለኝ የለም። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ እድናለሁ አለ። ዳዊትም ከእርሱም ጋር የነበሩት ስድስት መቶ ሰዎች ተነሥተው ወደ ጌት ንጉሥ ወደ አሜህ ልጅ ወደ አንኩስ አለፉ። ዳዊትና ሰዎቹም እያንዳንዳቸው ከነ ቤተሰቡ ከአንኩስ ጋር በጌት ውስጥ ተቀመጡ። ከዳዊትም ጋር ኢዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት አብጊያ ሁለቱ ሚስቶቹ ነበሩ። ሳኦልም ዳዊት ወደ ጌት እንደ ኰበለለ ሰማ። ከዚያም በኋላ ደግሞ አልፈለገውም። ዳዊትም አንኩስን በዐይንህ ፊት ሞገስ አግኝቼ እንደሆነ በዚህ አገር በአንዲቱ ከተማ የምቀመጥበት ስፍራ ስጠኝ፤ ስለ ምን እኔ ባሪያህ ከአንተ ጋር በንጉሥ ከተማ እቀመጣለሁ? አለው። በዚያም ቀን አንኩስ ጲግላግን ሰጠው። ስለዚህም ጲግላግ እስከ ዛሬ ድረስ ለይሁዳ ነገሥታት ሆነች። ዳዊትም በፍልስጥኤማውያን አገር የተቀመጠበት የዘመን ቁጥር አንድ ዓመት ከአራት ወር ነበር። ዳዊትና ሰዎቹም ወጥተው በጌሹራውያንና በጌርዛውያን በአማሌቃውያንም ላይ ዘመቱ። እነዚህም እስከ ሱር እስከ ግብጽ ምድር ድረስ ባለው አገር ድሮውኑ ተቀምጠው ነበር። ዳዊትም ምድሪቱን መታ፣ ወንድ ሆነ ሴትም ሆነ ማንንም በሕይወት አልተወም። በጎችንና ላሞችን፣ አህያዎችንና ግመሎችን፣ ልብስንም ማረከ። ተመልሶም ወደ አንኩስ መጣ። አንኩስም ዛሬ በማን ላይ ዘመታችሁ? አለ ዳዊትም በይሁዳ ደቡብ በይረሕምኤላውያንም ደቡብ በቄናውያንም ደቡብ ላይ ዘመትን፣ አለ። ዳዊት እንዲህ አደረገ። በፍልስጥኤማውያንም አገር በሚቀመጥበት ዘመን ሁሉ ልማዱ ይህ ነበር። ብለው እንዳይናገሩብን ብሎ ዳዊት ወደ ጌት ያመጣቸው ዘንድ ወንድም ሆነ ሴትም ሆነ ማንንም በሕይወት አልተወም። አንኩስም በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኖአል። ስለዚህም ለዘላለም ባሪያ ይሆነኛል ብሎ ዳዊትን አመነው።